አዳዲሶቹ የካናዳ ምክር ቤት አባላት ቃለ መሀል ላይ እየፈጸሙ መሆናቸው ተገለጠ። አንዱ ተመራጭ አባል የሶማሊያ ተወላጅ መሆናቸውም ተመለከተ። በአስራ ሰባት አመታቸው ወደ ካናዳ የፈለሱትና የሊብራል ፓርቲ ተወካይ የሆኑት ወይም ወክለው የተወዳደሩት አህመድ ሁሴን በቅርቡ በተካሄደው የአገሪቱ ምርጫ ለብዙ አመታት ስልጣን ላይ የቆየውን የወግ አጥባቂውን ፓርቲ አሸንፈው ነው የተመረጡት። መመረጣቸውን አስመልክተው ሲናገሩም ካናዳ የብዙ ሀገሮች ህዝቦች ስብጥር የሚገኝባትና ሲሆንና የብዙ ሀገሮች ህዝቦች ባህል የሚስተናገዱባት አገር መሆኗን ገልጠዋል። ለምክር ቤት አባላት ለመወዳደር ውሳኔ ያደረጉት ባለፈው አመት መሆኑን ለአሜሪካ ድምጽ የገለጹት የ39 ዓመቱ ሁሴን ሙስሊም ወይም ስደተኛ መሆናቸውም ለመወዳደር እንዳላስቸግራቸውም ከውድድር እንዳላገዳቸው ተናግረዋል። አዎንታዊ የሚሆነ የምረጡኝ ዘመቻ እንዳደረጉና አያሌ ደጋፊዎችን ለማግኘት መቻላቸውን አክለው ገልጠዋል። መካከለኛ ገቢ ጋር ላላቸው ካናዳውያን የቀረጥ ቀነሳ እንዲደረግ 315 ሺህ ህጻናትን ከድህነት ቀንበር ማላቀቅ፣ የተመጣጠነ የቤት ኪራይ፣ ለአገሪቱም የተሻለ መሰረተ ልማትና መንገድ እንዲሰራ የሚሉት በውድድሩ ወቅት ያነሷቸው ዋነኞቹ ነጥቦች እንደነበሩም ተገልጧል። ህዝብን ከመከፋፈል ይልቅ በሚያስማማው ነጥብ ወደ አንድ ማምጣት ምርጫን ለማሸነፍ በጣም ጠቃሚ እንደሆነ ተናግረዋል። የህግ ባለሙያና የማህበረሰብ መብት ተሟጋች የሆኑት አህመድ ሁሴን ካናዳ የሚገኘውን የሶማሌ ካናዳውያን ምክር ቤትን በሊቀመንበርነት መምራታቸው ታውቋል። የባችለርስ ዲግሪ በታሪክ ከዮርክ ዩኒቨርሲቲ በህግ ደግሞ የፒኤችዲ ከኦታዋ ዩኒቨርሲቲ ማግኘታቸውን ህይወት ታሪካቸው ይገልጣል።